በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሓ ዛላምበሳን የመገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል። ጠቅላይ ሚኒስትር አብይ አህመድ ሁለቱም መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አይሮፕላን ጣቢያ እንደደረሱ መግለጫ ሰጥተዋል። ዘገባውን ጽዮን ግርማት አቅርበዋለች። ከሥነ ሥርዓቱ መልስ ዛሬ በቦሌ ዓለም አቀፍ አውሮፕላን ጣቢያ ለጋዜጠኞች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከፍተኛ ስሜት የተቀላቀለበት መሆኑን ገልጸዋል። የእኛና የኤርትራ ሰራዊት ተቃቅፎ የጨፈሩበት ያለቀሱበት፣ የሁለቱ ሀገር ባንዲራ በክብር የተውለበለቡበት እጅግ በጣም ደስ የሚል ጊዜ ነበረን። እዚያ ጨርሰን ወደ ዛላምበሳ በመሄድ ዛላምበሳ አካባቢ በኤርትራ በኩል ያሉ የኤሮብ ሕዝቦች እና በኢትዮጵያ በኩል ያሉ የኤሮብ ሕዝቦች እንደዚሁም በሁለቱም በኩል ያሉት የትግራይ ሕዝቦች የኢትዮጵያና የኤርትራ ሰራዊት ሁለታችንም ባለንበት እንዲሁ ተመሳሳይ አዲሱን ዓመት የመቀበልና የየብስ ትራንስፖርቱን በይፋ የመጀመር ስራ ተሰርቷል። የሁለቱ አገሮች መሪዎች ቀደም ብሎ የዛሬውን የዘመን መለወጫ በዓል በጋራ ለማክበርና ላለፉት ሀያ ዓመታት ለይተዋቸው የቆዩትን አጥሮችንም ለማፍረስ ተስማምተው እንደነበር ጠቅላይ ሚኒስትር አብይ ጨምረው ተናግረዋል። ዛሬ ድንበር አካባቢ የነበረው ምሽግ አፍርሰን በጋራ ዳስትለን በጋራ አዲስ ዓመት ተቀብለናል። እንግዲህ ዓላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላናል። ዛሬ ህጻናት፣ አሮጊቶች፣ ወታደሮች፣ አማርኛ የማይሰሙ፣ ትግረኛ የማይሰሙ ሰዎች በደስታ ምን ያክል እንዳነቡ ስናይ ሰላምን ሰው ለምንድን ነው ጠልቶ ወደ ጦርነት የሚገባው የሚል ጥያቄ እንድናነሳ ያደርጋል። ሁለተኛው አዲስ ዓመት ስንቀበል አዲስ ተስፋ ስላለ ሰላምና ተስፋን ደርቦ መቀበል ቀጥሎ የሚጠብቀን ስራ አጋዥ ስለሚሆን በዓሉን በጋራ ማክበር አስፈልጓል። የኢትዮጵያና የኤርትራ ወታደሮች የነበሩበት ሁኔታ እጅግ አሳዛኝ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። እጅግ የሚያሳዝን ነው። የሁለቱ ሀገር ወታደሮች ለአመታት በምሽግ ውስጥ ከፍተኛ ሙቀት ባለበት ምሽግ ውስጥ ተቀምጠዋል። ወንድሞቻችን ናቸው። እኛ አዲስ አበባ ሆነ እንደምናስበው አይደለም። በጣም ጠቁረዋል፣ በጣም ከስተዋል፣ በጣም በሚያሳዝን ሁኔታ ነው ያሉት ከእድሜያቸው በላይ አርጅተዋል ይህ የሆነበት ዋናው ምክንያት የባንዲራ ክብር ነው የሁለቱ ባንዲራ እኩል ሲውለበለቡ ስናይና ሁለቱን ባንዲራ ከጦርነት ውጭ ከጸብ ውጭ ከጥላቻ ውጭ በፍቅርና በሰላም እኩል እንዲው ለወለው ማድረግ የሚያስችል ብቃትና ሞራል እያለ በተቃርኖ የተሰራው ስራ አሳዛኝ ነው። ከሀያ ዓመታት በፊት የተካሄደው የኢትዮጵያና የኤርትራ ጦርነት እንዳይደገም ትምህርት የምንወስድበትም ነው ብለዋል ጠቅላይ ሚኒስትሩ። ድጋሚ ለጦርነት መነሳሳ መሆን የለብንም ፣ ከኤርትራ ሚሆን፣ ከሶማሌ የሚሆን፣ ከሱዳን የሚሆን፣ እርስ በርሳችን የሚሆን ሰው ለመግደል የምንበረታ መሆን የለብንም። ልንበረታ የሚገባው እውቀታችን፣ ጉልበታችንን ሰብሰብ አድርገን ሚራብ ህዝብ በማገዝ ነው። በመረዳትና ራስ በመቀየር ነው። ይህን በሁለቱም ወገን ያሉ መሪዎች የተሳተፉ ሰዎች ያዩት ይመስለኛል። በግሌ በቀጣይ ልንሰራ የምናስበው የሰላም የልማትና የዲሞክራሲ ስራ መሰረት እንዲይዝና ሰላምን ከፍ አድርገን እንድናስብ ከሰላም ውጭ ልማት እንደሌለ ሰላምና ልማት የሚባለው ደግሞ ለህዝብ እንደሆነ ሰላምና ልማት ስናረጋግጥ ህዝብ ተጠቃሚ የማይሆን ከሆነ ያም ማረጋገጥ ደግሞ የሚቻለው በትብብር ብቻ ነው፣ በመደመር ብቻ ነው። ሰላምና ልማት ለህዝብ ካልዋለ ህዝብ ደግሞ የሚጠቀምበት ነገር በትብብር ካልሆነ ማረጋገጥ አይቻልም። የኢትዮጵያ መከላከያ ሰራዊት ኤርትራን በሚያዋስነው ድንበር ላይ የነበረውን ውጥረት የተሞላው የጦርነት ስሜት አርግቦ ወደ ካምፖቹ በመሰብሰብ የሚያገግምበት ጊዜ ይሆናል ብለዋል። የኤርትራ ሰራዊትም ተመሳሳይ እርምጃ እንደሚወስድ ተናግረዋል። በተጨማሪም በኢትዮጵያ በኩል ሰራዊቱ ሙሉ በሙሉ ራሱን እስከሚያደራጅ የአካባቢውን ገበሬን በማገዝ የልማት ስራ ላይ እንደሚሳተፍ ገልጸዋል። ከዚያም የመከላከያ ሰራዊቱን ብቃት ለማሟላት እንደገና የማዋቀርና ዘመናዊ የማድረግ ስራ እንደሚሰራም አስምረውበታል።